ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሌላ መንገድ የሰራዊቱ ከፍተኛ አዛዦች የሚገኙበት አንድ ቡድን በሄሊኮፕተር በፍጥነት ወደ ቦታው ሂዷል። የተጎጂ ቤተሰቦችን ያነጋግራል፣ የማጽናናት ስራም ይሰራል። የአካባቢ ህብረተሰብንም የማነጋገርና የማረጋጋት ስራም ይሰራል። የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት ወይም የእዝ ጣቢያ ሴክረታሪያ ተወካይ ሌተናት ጀነራል ሐሰን ኢብራሂም ናቸው። ዝርዝሩ በአብይ ርዕስ ይዘነዋል። ወረዳን ወደ ቱቃ አካባቢ የተፈናቀሉ ቀበሌዎች እንዳሉ በኢንፎርሜሽን ደረጃ አለን። ከከተማ ዙሪያ ግን ወደ አራት ነው አምስት ቀበሌ ነው የተፈናቀ ሁለቱ አንድ ላይ ሲመለስ ወደ ሀምሳ ሺህ አካባቢ እንደደረሰ ነው ሪፖርት ያለ የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ናቸው። በዚህ ላይ ዘርዘር ያለ ዘገባ በምሽቱ ዝግጅታችን ይዘናል። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮች የዛሬ ሰኞ መጋቢት 3 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አደነች ፍሳሐዬ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራለች። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋ በር በተባለ ቀበሌ የመከላከያ ሰራዊት አባላት በፈጸሙት ጥቃት አስር ሰዎች ተገድለው ሌሎች አስራ አንድ ሰዎች ቆስለዋል። ወደ አምሳ ሺ የሚሆኑት ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ አስታውቀዋል። በሞያሌ ከተማ በመጋቢት አንድ ሁለት ሺ አስር አመተ ምህረት ከቀኑ አምስት ሰዓት እስከ ሰባት ሰዓት መከላከያ ሰራዊቱ አባላት በፈጸሙት ጥቃት ዘጠኝ ሰዎች መገደላቸውንና ሌሎች 12 መቁሰላቸውን ኮማንድ ፖስቱ በሰጠው መግለጫ ማስታወቅ ይታወሳል። የከተማው ከንቲባ አቶ አስቻለው ዮሐንስ ከቆሰሉት ውስጥ አንድ ሰው ህይወቱ በማለፉ ሟቾቹ አስር መድረሳቸውን ተናግረዋል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት ሴክሬታሪያት ተወካይ ሌተና ጀነራል ሐሰን ኢብራሂም ለመንግስት መገናኛ ብዙሀን በሰጡት መግለጫ የኦነግ ኃይል በሶስት አቅጣጫ ወደ አገሪቷ ሰርጎ ለመግባት ያደረገውን እንቅስቃሴ ለመቆጣጠር ወደ ሞያሌ የተጓዘ አንድ የሻለቃ ጦር የተሳሳተ መረጃ በመያዝ በወሰደው እርምጃ የሰው ሕይወት ላይ ጉዳት መድረሱን አስታውቀዋል። ከዜና በኋላ ሰፋ ተብሎ ይቀርባል። በቅርቡ ዲፒ ወርልድ የተባለው የተባበሩት አረብ ኤምሬቶች ኩባንያ ሶማሊላንድና ኢትዮጵያ የበርበራ ወደብን በሚመለከት ያደረጉትን ስምምነት የሶማሊያ ፓርላማ ሰርዞታል። የሶማሊያ ፓርላማ ዛሬ ሰኞ በጉዳዩ ላይ ክርክር ካካሄደ በኋላ ባለ 275 አባላቱ የታችኛው ምክር ቤት የሦስትዮሹ ስምምነት እንዲሰረዝ፣ ዲፒ ወርልድ ኩባንያ ሶማሊያ ውስጥ ከመሥራት እንዲታገድ የቀረበውን ሕግ አጽድቋል። ከቪኦኤው የሶማሊኛ ቋንቋ አገልግሎት ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች። ዛሬ የሶማሊያው ፓርላማ የመምሪያው ምክር ቤት ያሳለፈውና የአንድነትና ሉዓላዊነት ማስጠበቂያ ተብሎ የተሰየመው ይህ ህግ ከኩባንያዎችና ከመንግስታት ጋር ዓለም አቀፍ ውል መዋዋል የሚችለው ብቸኛው አካል የሶማሊያ ፌዴራል መንግስት ብቻ ነው ይላል። ከዲፒ ወርልድ ጋር የተደረሰው ማናቸውም ውልም ህገ መንግስቱን የውጭ መዋለ ነዋይ ህጉን እና ሌሎችንም ደንቦች የሚጥስ በመሆኑ ተሰርዟል ሲል ያትታል። እንደ ኤሮፓውያን አቆጣጠር መጋቢት አንድ ቀን ሶማሊላንድ ዲፒ እና ኢትዮጵያ የበረራ ወደብን የሚመለከተውን ስምምነት ተፈራርመዋል። በውሉ መሰረት ከወደብ ልማት ፕሮጄው ዲፒ ወርልድ 51 ከመቶ፣ ሶማሊላንድ 30 ከመቶ፣ ኢትዮጵያ ደግሞ 19 በመቶ ባለድርሻ ይሆናሉ። ስምምነቱ በተፈረመበት ወቅት በተባበሩት አረብ ኤሚሬቶች ጉብኝት ላይ የነበሩት የሶማሊያ ጠቅላይ ሚኒስትር ውሉ የሀገራችንን ሉዓላዊነት የሚጥስ ነው ብለው ውድቅ አድርገውታል። የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ በበኩላቸው ሶማሊያ የወሰደችው እርምጃ ጦርነት እንደማወጅ ይቆጠራል፣ ጎረቤትና ወንድም የሆነ ህዝብ ልማታችንን መቃወሙ አስገርሞናል ብለዋል። ሶማሊላንድ ከፈለገችው ጋር የመዋዋል መብት አላት ሲሉም አክለዋል። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ የዱባዩ ዲፒ ወርልድ ኩባንያ የሶማሊያን ፌዴራል መንግስት ሳያሳውቅ ባደረገው ስምምነት የሶማሊያን የግዛት ሉዓላዊነት መጣሱን ልናሳውቅ እንፈልጋለን ብለዋል። ስለ ጉዳዩ ስሞታችንን ለአረብ ሊግ በጽሁፍ እንልካለን ሲሉም አክለዋል። የውጭ ጉዳይ ሚኒስትሩ ሶማሊያን እና የተባበሩት አረብ ኤሚሬቶችን ለሸምግል ያለ ሌላ ሀገር መኖሩንም የውጭ ጉዳይ ሚኒስትሩ ጠቁመዋል። ሳውዲ አረቢያ ሳትሆን እንደማትቀር ነው የተገመተው። ሃምሳ አራት አባላት ያሉት የሶማሊያ ፓርላማ የመወሰኛው ምክር ቤት በህጉ ላይ ድምፁን ከሰጠ በኋላ ፕሬዚደንቱ ሞሐመድ አብዱላሂ ፋርማጆ ፈርመውት ይደነገጋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የሰሜን ኮሪያን በመሳሰሉ አጣዳፊ ጉዳዮች ላይ ለማትኮር ሲሉ የአፍሪቃ ጉብኝታቸውን በአንድ ቀን ያሳጥራሉ። የቻድ እና የናይጄሪያ ኦፊሴላዊ ጉብኝታቸውን ካጠናቀቁ በኋላ በአንድ ቀን ቀድመው ወደ ሀገራቸው ይመለሳሉ ሲሉ ምክትል የውጭ ጉዳይ ሚኒስትር ስቲቭ ጎልስታይን ዛሬ ተናግረዋል። ፕሬዚደንት ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር በቀጥታ ለመነጋገር ከሰሜን ኮሪያ የቀረበላቸውን ግብዣ መቀበላቸውን ያስታወቁት ቲለርሰን አፍሪቃን ይጎበኙ በነበረበት ወቅት ነው። ቲለርሰን ዛሬ ከቻድ ፕሬዚደንት ኢድሪስ ደቤ ጋር ለመነጋገር እንጃሚናን ጎብኝተዋል። ዩናይትድ ስቴትስ ባለፈው ጥቅምት ወር በቻድ ላይ የጣለችውን ማዕቀብ በቅርቡ ልታነሳ እንደሚችል ቲለርሰን ወደ ኋላ ጠቁመዋል። የቻድ መንግስት በሚሰጠው ፓስፖርት ላይ ቁጥጥር ለማጠናከር የሚያስችል እርምጃ ወስዷል የመረጃ ልውውጥ ስራም አሻሽሏል ብለዋል ቲለርሰን። ሬክስ ቲለርሰን ወደ ሀገራቸው ከማምራታቸው በፊት ከናይጀሪያው ፕሬዚደንት መሐመዱ ቡሃሪ ጋር ለመነጋገር ወደ ናይጀሪያ መዲና አቡጃ በአይሮፕላን ሄደዋል። ቲለርሰን ባለፈው ቅዳሜ ከአሟቸው ስለነበረ በኬንያ አንዳንድ ኩነቶችን ሰርዘዋል። አሁን ግን ደህና ናቸው። የውጭ ጉዳይ ሚኒስትሩ ስለ ሰሜን ኮሪያ እና ስለ ሌሎች ነጥቦች በሚከናወኑ ጉዳዮች ላይ ለመሳተፍ ነገ ዋሽንግተን ይገባሉ፣ ሲሉ ምክትል የውጭ ጉዳይ ሚኒስትር ስቲቭ ጎልድስታይን አስታውቀዋል። አድማጮቹ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ተገናኝተው የመነጋገራቸው ጉዳይ ገና መረጋገጥ ያለበት ቢሆንም በኮሪያ ልሳነ ምድር ያለው የኑክሌር ቀውስን የሚፈታ ትልቅ ክንውል ሊኖር ይችላል የሚል ግምት አሳድሯል። ይሁንና የሶሪያ ልሳነ ምድርን ከኑክሌር መሳሪያ ነፃ የማድረጉ ሂደት ውስብስብ ከመሆኑ የተነሳ ከሁለቱም ወገኖች ብዙ የመስጠትና የመቀበል ድርድር ይጠይቃል ተብሏል። የደቡብ ኮሪያ ብሔራዊ ፀጥታ አማካሪ ቻይና ሰሜን ኮሪያ ኒክሌር መሳሪያን ስለማስወገድ ጉዳይ እንድትነጋገር በመግፋቱ ተግባር ረድታለች ሲሉ ዛሬ ቻይናን አሞግሰዋል። ቻንግዮንግ ከቻይና ከፍተኛ የውጭ ጉዳይ ፖሊሲ አማካሪ ያንግ ዤች ጋር ዛሬ ተገናኝተው የተነጋገሩት ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው እንደሚነጋገሩ ባለፈው ሳምንት ካስታወቁ በኋላ ነው። ፕሬዚዳንት ሙን ዣን ኢን የደቡብ ኮሪያ መንግስት ወደ ሰላም ግብና የኮሪያ ልሳነ ምድር ከኑክሌር መሳሪያ ነጻ እንዲሆን ወደሚደረገው ጥረት የሚያመሩ ግፊቶች የተደረጉት በፕሬዚደንት ሺ ዣምፒንግ እና በቻይና መንግስት ድጋፍ እንዲሁም አስተዋጽኦን የሚል እምነት አላቸው ብለዋል ቻንግ። የቻይናው ባለስልጣን ያንግ በበኩላቸው ሰሜን ኮሪያ ከኒክሌር መሳሪያ ነጻ እንድትሆንና ችግሮች በንግግር እንዲፈቱ የሀገራቸው ፍላጎት መሆኑን ገልጸዋል። ከባንግላዴሽ የተነሳ የመንገደኞች አውሮፕላን ዛሬ ኔፖል አውሮፕላን ማረፊያ ሊያርፍ ሲል ተከስክሶ ቢያንስ አርባ የሚሆኑ ተሳፋሪዎች እንዳለቁ የኔፖል ባለሥልጣኖች ገልጸዋል። የዩናይትድ ስቴትስ ባንግላ አየር መንገድ ቃል አቀባይ የአውሮፕላኑ ሠራተኞችን ጨምሮ ሰባ አንድ ሰዎች አሳፍሮ እንደነበር ገልጸዋል። ከስልሳ ሁለቱ ተሳፋሪዎች ሰላሳ ሁለቱ ከባንግላዴሽ፣ ሰላሳ ሦስት ከኔፖል፣ አንድ ከቻይና፣ አንድ ደግሞ ከማልዴቪስ እንደነበሩ ታውቋል። በመጨረሻም ሶሪያ ውስጥ በተከበበው ምስራቃዊ ጎታ አካባቢ ካሉት ሶሪያውያን አማጽያን ቡድኖች አንዱ ከመዲናይቱ ደማስቆ ወጣ ብሎ ከሚገኘው ቦታ ቁስለኞችን ለማስወጣት ከሩሲያ ጋር ተስማምቷል። ጃይሽ አልኢስላም የተባለው ቡድን ስምምነቱን ለማድረግ ከሩሲያ ጋር የተደራደረው በተባበሩት መንግስታት ድርጅት በኩል መሆኑን ዛሬ አስታውቋል። የቆሰሉት ሰዎች አማጽያን የሆኑ ሲቪሎች፣ ወይም ሁለቱም ወገኖች ግልጽ አይደለም። ስደተኞቹን የማስወጣቱ ተግባር በየደረጃው እንደሚካሄድ ቡድኑ ገልጸዋል። መቼና ወዴት እንደሚሄዱ ግን አልታወቀም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በደቡብ ኦሮሚያ በሞያሌ ከተማ ትላንት ማታ አንድ ሰው ባልታወቁ ሰዎች ተመቶ መሞቱና ሌላው መቁሰሉ ተሰምቷል። ከሞያሌ ከተማ አራት ቀበሌዎች እጅግ በርካታ ነዋሪዎች መሰደዳቸውም ታውቋል። እስካሁን ለማረጋጋት በተወሰደው እርምጃም በርካታ ሰዎች በቁጥጥር ስር መዋላቸውን አንድ የኮማንድ ፖስቱ ጽፈት ቤት ተወካይ አስታውቀዋል። መለስካቸው አመሃ ዝርዝር አለው። የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ዛሬ ለቪኦኤ በሰጡት ቃል መጋቢት አንድ ቀን 2010 ዓ ም ቅዳሜ ዕለት ከተገደሉት ዐሥር ሰዎችና ከቈሰሉት 20 ሰዎች ሌላ ትናንትና አንድ ሰው ባልታወቀ ምክንያት ሕይወቱ ማለፉንና አንድ ደግሞ መቁሰሉን ተናግረዋል። ባለፈው ቅዳሜ የተፈጸመው ግድያ ከመከላከያ ሰራዊት ወደ አካባቢው በተላከ አንድ ሻለቃ ጦር በስህተት በተወሰደ እርምጃ እንደሆነ ከኮማንድ ፖስቱ የተገለጸ ሲሆን በትናንቱ ዕለት ስለደረሰው ድንገት ደግሞ የሞያሌ ከተማ ከንቲባ ማብራሪያ ሰጥተዋል ምናልባት ኦነግ አለ የለም የሚለው ብዙ የሚያከራክል ነገር አይደለም ግን የተፈጸመው ድርጊት ሰላማዊ በሆነ አካባቢ ላይ አካም የሚኖር ህዝብ አይደለም ከተማ ላይ የሚኖር ህዝብ ነው ከተማ ደግሞ ታጥቆ የሚንቀሳቀስ ሆነ ሞያሌ ላይ ምናልባት አካባቢ ይኖር ይችላል። ከዚያ ውጪ ግን ከተማ ላይ የተፈጠረው ነገር ከኦነግ ጋር የሚገናኝ ትናንትና መድር የሚገናኝ ነገር አይደለም። ከዛ ውጪ ከኦነግ ጋር ተገናኝቶ እርምጃ ተወሰደ የሚለው እንደ መስተዳደር አሳማኝም አይደለም፣ ከእውነትም የራቀ ነው። ምክንያቱም ከተማ ውስጥ ነው፣ ሲቪል ህብረተሰብ ነው፣ የተለያየ የብሔረሰብ አካላት ያሉበት ነው። የእርምጃ የተወሰደበት ምንም ከኦነግ ጋር የሚገናኝ አይደለም። ይህ ሰብዓዊ ድርጊት ነው የተፈጸመው። ስለዚህ በመደበኛ ፍርድ ቤት ይታይ የሚል አሳብ ነው ያለን። የአስቸኳይ ጊዜ አዋጁ ኮማንድ ፖስት ጽህፈት ቤት ትናንት በሰጠው መግለጫ በሞያሌ ከተማ ለአስር ሰዎች ሕይወት እልፈትና ሰዎች መቁሰል ምክንያት የሆነው የተሳሳተ እርምጃና የሰራዊቱን የተልእኮ አፈጻጸም መመሪያ በትክክል አለመከተል መሆኑን ለመግለጫው ማብራሪያ የሰጡት የኮማንድ ፖስቱ ተወካይ ሌተና ጄኔራል ሐሰን ኢብራሂም ገልጸዋል። አክለውም በትናንት ዕለት አንድ ቡድን ወደ ሞያሌ ከተማ በሄሊኮፕተር ለተወሰነ ተልዕኮ መሄዱን ተናግረዋል። በሌላ መንገድ የሰራዊቱ ከፍተኛ አዛዦች የሚገኙበት አንድ ቡድን በሄሊኮፕተር በፍጥነት ወደ ቦታው ሂዷል። የተጎጂ ቤተሰቦችን ያነጋግራል። የማጽናናት ስራም ይሰራል። የአካባቢ ሕብረተሰብንም የማነጋገርና የማረጋጋት ስራም ይሰራል። የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ግድያው ከተፈጸመና ድርጊቱ ውስጠት መሆኑ ከተገለጸ በኋላ ወደ ቦታው ካመሩት የኮማንድ ፖስቱ ባለሥልጣናት ጋር በትናንትና ዕለት ውይይት ማድረጋቸውን ለአሜሪካ ድምፅ አረጋግጠዋል። የአካባቢ ሽማግሌዎች ጋር የአካባቢው አመራር ባለበት እና የቄሮ ወጣቶች ተወካዮች ባሉበት ሰፊ ነው የተደረገው። ህዝቡ ሲጠይቅ የነበረውም የህግ የበላይነት ይከበር እና ይህን ችግር የፈጠረው መመሪያ የሰጠው አመራር አካል፣ መከላከያ አመራር አካላት እና ችግር የፈጠሩ አካላት ተላልፎ ይሰጡና በመደበኛው ፍርድ ቤት እንዲታይልን የሚል ሀሳብ ነው ሲቀርብ የነበረው። በዛ መሰረት ሰፊ ውይይት ሲደረግ ነው ያለው። በውይይቱ መሰረት ቀልሞ እነዚያ ተጠርጣሪ አካላት ተለይተው ለህግ መቅረብ እንዳለባቸው በሀሳብ ደረጃ ተስማምተን ነው ስብሰባ የተጻቅር ውይይቱ ከከፍተኛ አመራሮች ጋር እንደተደረገ አስታውሰው ከስምምነት እንደተደረሰም ገልጸዋል። ስምምነቱን ሲያብራሩም ድርጊቱን የፈጸሙት ሰዎች ጉዳያቸው ለመደበኛ ፍርድ ቤት ታይቶ ግልጽ በሆነ ችሎት ፍትሕ ሲፈጸም ማየት እንደሆነ ጨምረው አብራርተዋል። የቦረና ዞን አስተዳደርና የጸጥታ ኃላፊ አቶ አብዱባ ኮንሶ በበኩላቸው፣ ወንጀሉ በተፈጸመበት ክልል ጉዳዩ እንዲታይ ድርጊቱን የፈጸሙት ለክልሉ ይሰጣሉ ብለን እየጠበቅን እንገኛለን ብለዋል። ሩሃ ገማ ደበርፋሜኑ ቲንከነምኔ ኑሞ ሪተዋናጀር ለኒ ላንቱማ ሴራራ ሚርከናውንሳ የሮ ቃም ሴሩማ ምዋከን ቆረቴ ፋገ ያናሳ እስካሁን አሳልፈው አልሰጡንም። እኛ ደግሞ በትክክል በቁጥጥር ስር መዋላቸውንና በሕጉ መሠረትም መፈጸሙን የምናውቀው እኛ እጅ ሲገቡ ነው። ለአሁኑ ግን እዚያው ኮማንድ ፖስት ግቢ በቁጥጥር ስር እንዳሉ ነው የነገሩን። ኮማንድ ፖስቱን ወክለው ትናንት ማብራሪያ የሰጡት ሌትና ጀነራል ሐሰን ኢብራሂም ቀደም ብለው ከነበሩት ቀናት በአሁኑ ጊዜ በሀገሪቱ መረጋጋት እየተፈጠረ ነው ብለዋል። በዚህም የማረጋጋት እርምጃም በርካታ ሰዎች በቁጥጥር ስር መዋላቸውንም ይፋ አድርገዋል። እስካሁን ድረስ በነበሩ የማረጋጋት ስራዎችም በቁጥጥር ስር የዋሉ በርካታ ኃይሎች አሉ። እነዚህ ኃይሎች ወጣቶች የሁከትና ግርግር በመቀስቀስና በመሳተፍ በጸጥታ ኃይሎች ላይ የትንኮሳ እርምጃ በመውሰድ ሕብረተሰቡ የእነሱን ተልዕኮ እንዲያሳካ በማስገደድ መንገድ እንዲዘጋ በማድረግ ንግዱ እንዲዘጋ በማድረግ በማስገደድ እንቅስቃሴ ላይ የነበሩ ወጣቶች ናቸው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር እንደዋሉ በተለያዩ መገናኛ ብዙኃን ከሚናገርላቸው ሰዎች መካከል በአምቦይ ዩኒቨርሲቲ መምህር የሆኑትና በኢንተርኔት አምደኝነታቸው የሚታወቁት አቶ ስዩም ተሾመ ይገኙበታል። ቪኦኤ ያነጋገረው ወንድማቸው አቶ ጉልላት ተሾመ አቶ ስዩም ባለፈው ዓርብ ከቤታቸው መያዛቸውን አረጋግጦ በአሁኑ ጊዜ ግን በእርግጠኝነት የት እንደሚገኙ እንደማያውቅ ተናግረዋል። በተለምዶ ማዕከላዊ ተብሎ በሚታወቀው ስፍራ እንደሚገኙ የተነገረው ቢሆኑም ዘመዶቻቸውም ሆኑ ወዳጆቻቸው ሊያዩዋቸው እንዳልተፈቀደላቸው አስረድተዋል። በሌላ በኩል በአሁኑ ሰዓት ከሞያሌ ከተማ የአራት ቀበሌዎች ነዋሪ ወደ ሞያሌ ኬንያ በስደት እንደሚገኝና ቀበሌዎቹም ሰው አልባ እንደሆኑ የከተማዋ ከንቲባ አቶ አስቻለው ዮሐንስ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መልስካቸውን ለዘገባው እናመሰግናለን። አባ ገዳ ኩሮ ኩራ ጃርሶ ባሳለፍነው ቅዳሜ የቀዳሜ የመንግስት ታጣቂዎች በሞያሌ የፈጸሙትን ግድያ ሸሽተው ወደ ኬንያ የገቡትን የኢትዮጵያ ሶማሌ ነዋሪዎች አነጋገሩ። አባ ገዳ ኩራ ጃርሶ ለአሜሪካ ድምፅ እንደተናገሩት ግድያውን የፈጸሙት የመንግስት ወታደሮች ፍርድ ቤት እንዲቀርቡ የፌዴራል መንግስት የጸጥታ ኃላፊዎችን መጠየቃቸውን ገልጸዋል። አሁንም ነዋሪዎቹ ሞያሌ አካባቢ ካሉ የገጠር ቀበሌዎች ከመከላከያ ሰራዊት ይደርስብናል ያሉትን ያሉትን ዛቻና ጥቃት ሽሽት ወደ ጎረቤት ኬንያ በመሰደድ ላይ መሆናቸውን አስረድተዋል። ተፈናቃዮቹ የተጠለሉት ከኢትዮጵያ ምድር በ6 ኪሎ ሜትር ርቀት ላይ በሚገኝ ሴሲ በሚባል ቦታ ሲሆን የኬንያ መንግስት የሰብአዊ እርዳታ እንዲያገኙ ግብረሰናይ ድርጅቶችን ወደ ስፍራው ልኳል። ገርሞ ዳዊት ዘገባውን አድርሶናል። ካለፈው ቅዳሜ የሞያሌ ግድያ ሸሽተው ኬንያ የግቡትን ዜጎች አባገዳ ኩራጃ አርሶ እንዳነጋገሩ ታውቀዋል። ግድያው በጣም እንዳሳዘናቸው ገልጸው የክልልና የፌደራል መንግስት የጸጥታ ኃላፊዎች ግድያውን የፈጸሙ የመከላከያ ሰራዊት አባላት ለፍርድ እንዲያቀርቡ መጠየቃቸውን ገልጸዋል። ከዚህ በፊትም በሞያሌ ግድያ የፈጸሙ የመከላከያ ሰራዊት አባላት ለፍርድ እንዲቀርቡ ጠይቀን መንግስት ለፍርድ አላቀርብም ብለዋል። አባገዳ ኩራጃ አርሰው አርባ ወልት ጉያ በሞያሌ የመከላከያ ሰራዊት የሰው ህይወት ሲያጠፋ አሁን ሶስተኛ ጊዜው ነው። በቅርብ ጊዜ በገሪና በእኛ ማህበረሰብ መካከል ግጭት ተከስቶ በነበረበት ወቅት ከእኛ ማህበረሰብ የሆኑትን ነጥለው ተኩሰውባቸው ሰባት ሰዎችን አቁስሏል። አሁን እግራቸውን አጥተው በሆስፒታል ያሉ ሰዎች አሉ። ሌላ ቀን ደግሞ በዞን አሸንፈው ዋንጫ ይዘው እየጨፈሩ በነበሩ ወጣቶች ላይ ተኩሰው አንድ ሰው ገድለው ሦስት ልጆች ላይ የመቁሰል አደጋ አድርሰዋል። አሁንም ሶዳ በሚባል ቦታ በሰላማዊ ሰዎች ላይ ተኩስ ከፍተው ሦስት ሰዎችን ገድለው አስራ ዘጠኙን ደግሞ አቁስለዋል። በሶዳ ልጆቻችንን የገደሉ ለፍርድ እንዲቀርቡ ብንጠይቅም በቁጥጥር ስር የዋለ ሰው አንድም የለም። አሁንም የመከላከያ ሰራዊት አባላት በሞያሌ አካባቢ ባሉ ቀበሌዎች ውስጥ እየተዘዋወሩ ነዋሪዎችን ሽፍታ ውጡ በማለት ስላስቸገሯቸው ነዋሪው ወደ ኬንያ መሰደድ ላይ ነው ብለዋል አባ ገዳ ኩራጅ አርሰው። በአካባቢው ሰላም ሳይሰፍን ተፈናቃዮቹ ወደ ቤታቸው መመለስ እንደማይችሉም ተናግረዋል። ቅዳሜ ዕለት በሞያሌ ከተማ የመንግስት ወታደሮች ተኩስ ከፍተው አስር ሰዎች ገለው አስራ ሁለት ካቆሰሉ ወዲህ ወደ ኬንያ እየተሰደዱ ያሉት ተፈናቃዮች ሴሲ በሚባል ስፍራ ነው ያሉት። የኬንያ መንግስት ተፈናቃዮቹ የሚረዱበትን ሁኔታ እንዲያጠኑ የመንግስት ኃላፊዎችን እና ገብረስናይ ድርጅቶችን ወደ ቦታው ልኳል። የማርሳቢት ግዛት ምክትል ገዢ ሰለሞን ጉቦ ከአለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ከወርልድ ቪዥን ከስትራቴጂስ ፎር ኖርዘርን ዴቨሎፕመንትና ከሌሎች ድርጅቶች ሰራተኞች ጋር ተፈናቃዮቹ የሚረዱበትን መንገድ እያጠኑ መሆናቸውን የኬንያ ሙያሌ ጸጥታና ድንበር ኃላፊ ሚስተር ማህመድ ሩከርቤ ደበሳ ለአሜሪካ ድምፅ ተናግረዋል። ተፈናቃዮቹ ቁጥራቸው ወደ ሀምሳ ሺህ የሚጠጋ ሲሆን ህጻናትና ወጣቶች እንደሚበዙ በስትራቴጂስ ፎር ኖርዘርን ዴቨሎፕመንት ምክትል ስራ አስኪያጅ አቶ ጠቼ ኤለማ ይናገራሉ። ሚስተር ጠጬ ተፈናቃዮቹ ከፍተኛ ችግር ላይ መሆናቸውን ነው የሚናገሩት። ሰዎቹ አሁን በሰው ግቢ ውስጥ ነው የሚተኙት። ልጆቻቸው እየተጎዱባቸው ነው። የተደፈሩ በዚህም የጽንስ መቋረጥ የደረሰባቸው ሴቶች አሉ እና አሁን በጣም ትልቅ ችግር ውስጥ ናቸው። መጠለያ ስለሌላቸው ውጪ በመንከራተት ላይ ነው ያሉት። አስፈላጊ እርዳታ እንኳን እያገኙ አይደሉም። አሁን የኬንያ ቀይ መስቀልና ዩኤንኤችሲአር እየመጡ ነው። እነርሱን እየተጠባበቅን ነው። ልጆቻቸው የጠፉባቸው ሰዎችም አሉ እና በጣም ትልቅ ችግር ውስጥ ነው ያለ፣ ነው የከተማው ከንቲባ አቶ አስቻለው ዮሐንስ ለአሜሪካ ድምፅ ተናግረዋል። ረዳን ወደ ጡቃ አካባቢ የተፈናቀሉ ቀበሌዎች እንዳሉ በኢንፎርሜሽን ደረጃ አለን። ከከተማ ዙሪያ ግን ወደ አራት ነው አምስት ቀበሌ ነው የተፈናቀሉ ሁለቱ አንድ ላይ ሲመለስ ወደ ሀምሳ ሺህ አካባቢ እንደደረሰ ነው ሪፖርት ያለ። የኬንያ ቀይ መስቀል ማምሻውን ለተፈናቃዮቹ የመድኃኒት የአልባሳትና የምግብ እርዳታ እንዳደረሰላቸው ታውቀዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ወደ አስራ ስምንት የሚሆኑ ከአማራ ፖለቲካ ድርጅቶች የሲቪክና የማኅበረሰብ ድርጅቶችና የመገናኛ ብዙሃን እዚህ ዋሽንግተን ዲሲ አካባቢ ሲልቨር ስፕሪንግ ሜሪላንድ ውስጥ የሦስት ቀናት ጉባኤ አካሂደዋል። አዲሱ አበበ ሁለት ተሳታፊዎችን ማለትም አንድ የሲቪክ ማኅበራት ተወካይና አንድ የፖለቲካ ድርጅት ተወካይ አነጋግሯል። አቶ ተመስገን ጥሩነህ የስብስቡ ቃል አቀባይ እና የሲቪክ ማኅበራት ተወካይ፣ አቶ አንዱ አለም ተፈራ ደግሞ የመላው አማራ ሕዝብ ድርጅት ተወካይ ናቸው። እንግዶቹ፣ የዚህ ጉባኤ ጠሪ ማነው? ዓላማውስ? አቶ ተመስገን ይጀምራሉ። ኃላፊነቱን ወስዶ ይህንን ስብሰባ እውን ቢሆን ያደረገው የሲቪክ ማህበራቱ ስብስብ ነው። እነሱ ቀድመው ተገናኝተው ነበር ማለት ነው። ዓላማው እንግዲህ የተለያዩ ኃይሎች የተለያየ እንቅስቃሴ ያደርጋሉ። ሁሉም እንደሚመቸው እንቅስቃሴ ያደርጋል። ይሁንና እንግዲህ እርስ በርስ የመገናኘቱና በጋራ ጉዳይ ላይ ጠረጴዛ ዙሪያ ተቀምጦ የመወያየት እድሉ አልተፈጠረም ነበር። ያንን ለመፍጠር እና የጋራ የሆነ ጉዳያችንን ለመወያየትና ቀጣይ የሆኑ አንገብጋቢ ለሆኑ ጉዳዮች ለመስጠት እንዲያመች የተቀናጀ ትግል ለማድረግ መናበብ እንዲኖር ምናን ለይተው ለመስራት እንዲያመች እነዚህ ሁሉ ተቋማት መሰባሰብ ነበረባቸው እና እሱን እውን ለማድረግ ነው። ስብሰባውም በተሳካ ሁኔታ እነዚህ ያቀድናቸው ነገሮች መስመር እንዲይዙ ተደርጓል። ወደ አቶ አንዱ አለም ልሄድ። የመላ አማራ ድርጅት ተወካይ ነዎት። አብሮ የተሰባሰበ ድርጅት ነው የእርስዎ፣ እና ምንድን ነው እንደዚህ አንድ አድርጎ ያሰባሰባችሁ የአማራውን ድርጅት ማለትም ምንድን ነው? ከዚህ ቀደም አንድ ላይ ስትሰሩ አልታየም፣ እንዲያውም አንዱ አንዱን ሲነቅፍ የተሰማበት ጊዜ አለ። ዛሬ ምን አሰባሰባችሁ አንድ ላይ? ዋናው እንድንሰባሰብ ያደረገን ሁላችንም በተለያየ ቦታ መፈጠራችን በተለያየ ጊዜ መመስረታችን እና በተለያየ መንገድ መነሳታችን እንጂ የአማራ የሕልውና ጉዳይ አሳስቦን ነው ጉዳዩም ደግሞ የሁላችንም የጋራ የሆነ ስለሆነ የምንለያይባቸው በጣም ጥቃቅንና ሊወገዱ የሚችሉ በመሆኑ አስቸጋሪ አልነበረም። አመሰግናለሁ። ግን የአማራ ሕዝብ ችግር ነው የገፋችሁ በዛ ላይ ለመስራት ነው። አንድ ላይ ውህደት ሳይሆን አንድ ላይ ተሰባሰባችሁ መፍትሄ የፈለጋችሁት። ነገር ግን የአማራ ሕዝብ ችግር ከሌላው የኢትዮጵያ ህዝብ ችግር የተለየ ነው ብላችሁ ታምናላችሁ? እንደው በዛው ቀጥሎ አቶ አንዱ አለምስት። የአማራ ህዝብ ጉዳይ ከሌሎቹ የተለየ ነው። አማራ ኢትዮጵያዊነቱ የሚያጠያይቅ አይደለም። አማራ መኖሪያው መላ ኢትዮጵያ ነው። አማራ ኢትዮጵያዊ ነው። የአማራ ኢትዮጵያዊነት አጠያያቂ አይደለም የሚለው ነገር ምናልባት ይሄም የት ድረስ ሊወስዳቸው እንደሚችል አይደለም እርግጥ በአማራው ላይ ችግር አልደረሰም አይደለም። ልክ እንደ አማራው ደግሞ በኦሮሞውም በሌላውም ብሔረሰብ አባል ላይ ችግር ደርሷልና፣ አማራው ኢትዮጵያዊነቱ አጠያቂ አይደለም ስል አማራው ኢትዮጵያ ሀገር ነች ብሎ የትም በኢትዮጵያ ውስጥ የትም ተበትኖ የሚኖር ነው። አማራ የተለየ የአማራ ቦታ የሚለው የለውም። ሁሉም ኢትዮጵያ የእኔ ነው ነው። የሚያጠያይቅ አይደለም ስል አማራነቱን ለኢትዮጵያ አስረክቦ ይሄ ወደፊት የሄደ ነው። ይሄ ማለት ግን ኢትዮጵያ የአማራ ብቻ ሀገር ማለት ናት አይደለም። የኢትዮጵያ ሕዝብ የኔ ነው ብሎ ከማንም ጋር ተጋብቶና ተዋለሁ በማንም ቦታ ሰፍሮ የሚገኝ በመሆኑ የአማራ ኢትዮጵያዊነት ተጠያቂ አይደለም ማለት ነው። አቶ ተመስገን አንድ ይሄንን የአማራ ህዝብ ተብሎ አንድ ላይ መሰባሰብን የሚቃወሙ የተለያዩ ክፍሎች አሉ። እንዲያውም በቅርቡ አንድ ሲምፖዚየም አካሄደው ነበር። በክፍለ ሀገር ነው እንጂ የአማራ፣ የኦሮሞ፣ የትግሬ ያሉ መከፋፈሉ የሚቃወሙ ወገኖች አሉ። ለእነሱ ምን መልስ አላቸው? በጣም አጭር መልስ ነው ያለው ይሄ ህዝባችን ላይ ጥቃት እያደረገ ያለው አካል በክፍለ ሀገር አይደለም። ጥቃት እያደረገ ያለው ስትራቴጂውም የተቀረጸው ክፍለ ሀገርን መሰረት አድርጎ ለማጥፋት አይደለም። ስለዚህ አማራውን የሚያስተሳስርና ካለበት ከተጋረጠበት አደጋ ሊያድነው የሚችል አደረጃጀት ያስፈልገዋል። እሱም አማራነትና አማራነት ብቻ ነው። የዘገየ ነው የሚሏችሁም አሉ። ማለት ችግር ከዚህ ቀደም ነበረ፣ ዛሬ አይደለም እና የዘገየ ስብስብ ነው፣ የዘገየ አንድነት ነው። እንዴት ታብራራላችሁ? ሁለታችሁም እድል ልስጥ። አቶ ተመስገን በዛ ይቀጥሉና የምንለካበት መለኪያችን ይወስነዋል፣ የዘገየ ነው ለመባል ማለት ነው። በእርግጥ የዘገየ ሊመስል ይችላል። እኔ አሁን ያለፉትን ሁለት ሶስት ዓመታት የነበረውን እንቅስቃሴ ነው ከሱ ተነስቼ ነው መለካው። ወደኋላ እንሄድ ከተባለ ሰማኒያ አምስት ሰማኒያ ስት አካባቢ ጀምሮ ፕሮፌሰር አስራት ወልደየስ የጀመሩት እንቅስቃሴ ነበረ። አገዛዙ የአማራ መደራጀት ምን አይነት ለውጥ ሊያመጣ እንደሚችል አሳምሮ ስለሚያቅ በእንጭጩ ሊያስቀረው ችሏል። አሁን ያለፉትን ሁለት ሶስት ዓመታት እንቅስቃሴው ከእንደገና ተነስቷል። የዘገየ አይደለም። ይህንን ደረጃ ማለፍ ነበረብን። ወደዚህ የሚያመጣን አሁን እንግዲህ ድርጅቶች በዙ የሚባል ነገር አለ። የድርጅቶቹ መብዛት በተለይም አሁን የሲቪክ ድርጅቶች፣ የኮሚኒቲ ድርጅቶች መብዛት አሁን እየተወያየንበት ላለው ርዕስ ጉባኤ እንዲካሄድ እና ድርጅቶቹ ተሰባ እንዲሰሩ ወደሚያደርግ ሂደት ያመጣው የድርጅቶቹ መብዛት ነው። በራሱ የሲቪክ ድርጅቶችና የኮሚኒቲ ድርጅቶች እና አልዘገየም። ይህንን ሂደት ልንዘለው አንችልም። እንዳንድ እንቅስቃሴ ማለት ነው። አቶ አንዱአለም እንደዛ ነው። ተመልሶ ተመሳሳይ ነው። የተለያለሁ ትንሽ ላይ ትያለች። አማራው አማራ ነኝ፣ በአማራነቴ የሚደርስብኝን ጥቃት በአማራነቴ ተደራጅቼ መቋቋም አለብኝ የሚለውን ለመቀበል ጊዜ ወስዷል። ምክንያቱም የኖረው በኢትዮጵያዊነት በመሆኑ ግን አሁን በተለይ በወጣትነት በተሳተፉ ያሉት ያደጉበት በአማራነታቸው እንደ ወንጀል የደረሰባቸውን ጥቃት በደንብ መሰረትና ቅርጽ ሰጥተው የአማራ ብሔርተኝነትን በከፍተኛ ደረጃ ስላራገቡት እና ስላሳደጉት፣ አሁን ከመቼውም የበለጠ ግሎ በመጣበት ጊዜ ይሄ የአማራ ብሔርተኝነት አይሎ በመገኘቱ አሁን ንቅናቄው ከነበረው ዛሬ አማራ የሚለው ግጭት እያስቸገረ በነበረበት ሁኔታ ችግሩ የቆየ ነበር ማለት ነው። አዲስ አደለም ለማለት ነው። ዘግዬ ነው የሚሏችሁ ለዚህ ነው። ዛሬ አዲስ ነገር አደለም የመጣው በአማራው ላይ የሚሉ ነው። እሺ። እና ይሄ ድርጅቶቹ ሊፋፋሙና በአማራነት መልክ ይዘው ቅርጽ ሊያገኙ የቻሉት አማራን ጊዜ ወስዷል። ዘግይተናል የሚለውን እኔ በመቀበል ነው። አጠቃላይ ደግሞ ከአማራው ብቻ ከሚሆን በኢትዮጵያ የተለያዩ የፖለቲካ ድርጅቶች አሉ። እናንተ ውስጥም የፖለቲካ ድርጅቶች አሉ አሁን ምን ለአማራ አለ የአማራ ዲሞክራሲያዊ ንቅናቄ የሚል አለ ይል ግን ሌሎች የፖለቲካ ደግሞ ድርጅቶች አሉ ከእነሱ ጋርስ ምን ህብረት አላችሁ ነው የአማራውን ብቻ ነው የፈልጋችሁት እኔ ልማሉ እሺ መቀጠል ይችላሉ አቶ አንዱ ዓለም እሺ ይህ ቀደም ሲል በአማራው ከሌላው የተለየ ከሁለቱ አሁን ካለፉት መንግስት አስተዳደሮች በፊት የነበረ የተለየ የአማራ ጥቃት ብዬ የምወስደው አልነበረም። መደብ ገዢና ተገዢ ነበር። አሁን ይሄ የተደረገው በተለይ ሆኖ አማራው ላይ ያተኮረ ነው። ይሄ እንግዲህ ለህሉና የሚደረገው ትግል ነው። በአገር ደረጃ ለሚደረገው ትግል ከሌሎቹ ጋር መተባበርና ያንን ማቀናጀት ግዴታችን ነው። በዚያም እንሰራለን። የተደረጉ ሙከራዎችም አሉ። የበለጠ ደግሞ እየጠነከሩ ይሄዳሉ። አቶ ተመስገን ወደ ማጠቃለያ ይሄዳለሁ። ምንድን ነው ይሄ ስብሰባ የቅዳሜና እሁዱ ስብሰባ ምን አጠቃላይ ውሳኔ ይዞ ተፈጸመ ወደሚለው እንግዲህ ድርጅቶች ሁሉም ስ የየድርጅቶቹ ድርጅቶቹ መሪዎች ያካተተ አንድ ስብስብ እንዲፈጠር ተወስኗል። ያ የመሪዎች ስብስብ ቅድሚያ ለሚሰጣቸው ነገሮች ቅድሚያ የሰጠ ነገሮችን የአማራውን ትግል መስመር የሚያሳዝ ኃላፊነት ተሰጥቶታል። የቅርብ ጊዜ እቅድ ብሎ በኃላፊነት የተሰጠው ሳይውል ሳያደር መሰራት ያለበት ነገር የሚዲያ ጉዳይ አንዱ አንገብጋቢ ጉዳይ ነው ተብሎ የመሪዎቹ ስብስብ አፋጣኝ ምላሽ እንዲሰጠው ኃላፊነት ተሰጥቶት ነው። የሚዲያ ጉዳይ ማለት ምን እንዲሆን ነው? ሚዲያ የትግሉ ራሱን የቻለ ጠንካራ የሆነ ሚዲያ እንዲኖረው ያስፈልጋል። እና ሁለታችሁንም አመሰግናለሁ። በአድማጮች ስም አቶ ተመስገን ጥሩነ ሲቪክ ድርጅቶች ተወካይ፣ የመላ አማራ ህዝብ ድርጅት ተወካይ አቶ አንዱ አለም ተፈራ እግዚአብሔር ይስጥልኝ። ስለ ጊዜያችሁ አመሰግናለሁ። አዲሱን ለዘገባው እናመሰግናለን። የአፍሪቃ ሀገሮችን በመጎብኘት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በናይሮቢ ቆይታቸው ወቅት ሀገራቸው ለኬንያ የምትሰጠው ድጋፍ እንደሚቀጥል ገልጸዋል። ኬንያም የዲሞክራሲና የሚዲያ ተቋማት ላይ እርምጃ ከመውሰድ እንድትቆጠብ አሳስበዋል። የኬንያ የውጭ ጉዳይ ሚኒስትር ሞኒካ ጁማ በበኩላቸው የቴሌቪዥን ጣቢያዎቹ የተዘጉት ከህግ ጥሰት ጋር በተያያዘ ነው ብለዋል። ኬንያ ነጻ ፕረስና ሌሎች የዲሞክራሲ ተቋማትን ማጠናከር እንደምትቀጥልም ተናግረዋል። ገልሞ ዳዊት ተጨማሪ አለው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በኬንያ ጉብኝታቸው ከአገሪቱ ፕሬዚዳንት ኡሁሩ ኬንያታ ጋር ተነጋግረዋል። አሜሪካ ለኬንያ የሚሰጠውን ድጋፍ እንደምትቀጥል ለፕሬዚዳንት ኬንያታ አረጋግጠው ኬንያ የዲሞክራሲና የሚዲያ ተቋማቶቿን እንድታጠናክር ና እነኝን ተቋማት የሚጎዱ አላስፈላጊ እርምጃ ከመውሰድም እንድትቆጠብ አሳስበዋል። በቅርቡ የኬንያ መንግስት በሶስት የቴሌቪዥን ጣቢያዎች ላይ የወሰደውን እርምጃ ያነሱት ቲለርሰን ጉዳዩን የኬንያ መንግስት በተገቢ መንገድ እንዲያጣራ የውጭ ጉዳይ ሚኒስትሩ ጠይቀዋል። ከፕሬዝደንት ኬንያታ ጋር ስለ ዴሞክራሲ ተቋማት ተማክረናል። ኬንያ የአፍሪካ ዴሞክራሲ አውራ እንደ መሆኗ በኬንያ መወሰድ ያለባቸው እርምጃዎች ይኖራሉ ብለን እናምናለን። ቴሌቪዥን ጣቢያዎችን እንደ መዝጋት ያሉ እርምጃዎችን እንዲያርሙና ነፃ ፕሬስን ከማስፈራራት መቆጠብ አስፈላጊ ነው። ኬንያ ይህን ጉዳይ በአጽንኦት ትወስዳለች ብዬ እገምታለሁ። ነፃ ሚዲያ ለዲሞክራሲ መጎልበት ወሳኝ ነው። የአገሪቱም ዜጎች መንግስትን እንዲተማመኑ የሚያደርግ ነው። የኬንያ ውጭ ጉዳይ ሚኒስትር ሞኒካ ጁማ አሜሪካ ወታደራዊና ኢኮኖሚያዊ ድጋፍ ለኬንያ መስጠት እንዲቀጥል ጠይቀዋል። ቲለርሰን ያነሱትን የዲሞክራሲ ተቋማትን ማጎልበት አስፈላጊነት ሀገራቸው ኬንያም እንደምታምንበት ገልጸዋል። በቅርቡ መንግስታቸው በሶስት የኬንያ ቴሌቪዥን ጣቢያዎች ላይ የወሰደውን እርምጃ ግን ከህግ ጥሰት ጋር የተያያዘ ነው በማለት አስተባብለውታል። The provision of free press in this country is secured within our constitution. የመረጃ ነጻነት በህገ መንግስታችን የተጠበቀ ነው። እዚህ እየተሰማ ያለው ስሞታ በሀገሪቱ ውስጥ ካሉ ከአስር በላይ የቴሌቪዥን ጣቢያዎች በሶስቱ ላይ የተወሰደውን እርምጃ የሚመለከት ነው። ነገሩ የፖሊስ ምርመራን ያካተተ ነው። ስለዚህ በኬንያ ውስጥ የመረጃ ነጻነት አደጋ ውስጥ ነው የሚባለው ነገር በእውነታ የተደገፈ አይደለም። እናም በዝች ሀገር እየሆነ ያለው የዲሞክራሲ ግንባታ በትክክለኛው መንገድ መሆኑን ላረጋግጥላችሁ እፈልጋለሁ። ሬክስ ቴለርሰን ከፕሬዝደንት ኬንያታ ጋር ባደረጉት ውይይት በጸጥታና የንግድ እንቅስቃሴም ላይ አትኩረዋል። ኬንያ ጸጥታው ከጊዜ ወደ ጊዜ እየደፈረሰ በመጣው ምስራቅ አፍሪካ የምትገኝ አገር በመሆኗ የአሜሪካ ድጋፍ ያስፈልጋታል ሲሉ ሚስስ ሞኒካ አክለው ተናግረዋል። ሚስተር ቴለርሰንም ኬንያ በሶማሊያና በደቡብ ሱዳን ሰላም ለማስፈን የምትጫወተውን ሚና አድንቀው ሀገራቸው አሜሪካም ከኬንያ ጎን እንደምትቆም አረጋግጠውላቸዋል። ከኬንያ ሀገር አቀፍ ምርጫ በኋላ ለተከሰተው አለመግባባት ልባል ለመስጠት ፕሬዚዳንት ኬንያታና ተቃዋሚያቸው ራይላ ኦዲንጋ ያደረጉትን ትብብር አገራቸው አሜሪካም እንደምትደግፍ ሚስተር ቲለርሰን ገልጸዋል። በተጨማሪም የሁለቱ ሀገሮች የንግድ ግብይት አሁን ካለበት ከአንድ ቢሊዮን ዶላር ከፍ ለማድረግ የአሜሪካ ኩባንያዎች ወደ ኬንያ መጥተው እንደሚሰሩም ቲለርሰን ገልጸዋል። ኬንያና ዩናይትድ ስቴትስ 55 ዓመት ያስቆጠረ የዲፕሎማሲ ግንኙነት አላቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። የአሜሪካ ድምጽ ራዲዮ አማርኛ ቋንቋ አገልግሎት እስከ አራት ሰዓት ዝግጅቱ ይቀጥላል። እዚህ ገደማ ከእናንተ ከአድማጮች የደረሱንን አስተያየቶች እናሰማለን። ስሜ ታዲዮስ ይባላል። የምደውለው ከዳላስ ቴክሳስ አካባቢ ነው። እኔ ኢትዮጵያዊ እንደመሆነ መጠን እዚህ ሀገር ብዙ ዓመታትም ብቆይ ልቤ አሁንም ኢትዮጵያ ነው ያለው ወንድሞቼ፣ እህቶቼ፣ እናቴ አባቴ ወገኖች በሙሉ ኢትዮጵያ ነው ያሉት። እና ኢትዮጵያዊነትን ማንም ከእኔ ሊወስድብኝ አይችልም። ኢትዮጵያ በቋንቋ ተከፋፍለ ስታይ በጣም ነው ማዝ ነው በጣም በጣም እጅግ በጣም አዝናለሁ። ኢትዮጵያ ውስጥ ያለው አገዛዝ ምን እንደሆነ፣ ስርዓቱ ምን እንደሆነ ሊገባኝ አልቻልም። የኢትዮጵያ መንግስት ህዝቡ የሚለውን መስማት ሲገባው እኔ የሚለውን መስማት አለበት ብሎ ህዝቡን ማስገደዱን አቁሞ የህዝቡን ብሶት ሰምቶ በቀላሉ መልስ ቢሰጥ ምን አለበት? የህዝቡ ውስጥ ደግሞ መንግስት የሚለውን ነገር አጣርቶ ለማየት ብሞክር ምን አለበት? ነፍስ እየጠፋ ነው፣ ንብረት እየወደመ ነው። የኢትዮጵያ ህዝብ የኢትዮጵያ እድገት ታይቼ መጥቻለሁ፣ ሁለት ጊዜ ሄጄ ኢትዮጵያ ውስጥ ግን ወደ ውስጥ ይህንን ማንም ማስተ የሚፈታው የኢትዮጵያ ላይ የተመረተው ሀብት ገንዘብ ንብረቱ የት ነው የሚሄደው? ለኢትዮጵያ ህዝብ እዚህ ሀገር እንደሚደረገው ለህዝቡ አይደርስም፣ ምንም ነገር የሚደርስ ነገር የለም። ህንጻ ቆመ፣ መንገድ ተሰራ፣ በቃ ይሄው ብቻ ነው። ጉድቦ የተብ አሜሪካዎች እንደምናላችሁ ከዚህ ከተባበሩት አረባዊ መሬቶች ነው። ወደ እናንተ አቤት የምለው ጉዳዩ የሰብአዊ መብት ጥሰትን ይመለከታል። በእስር ቤት ውስጥ የሚፈጸምብን ወደር የሌለው ከፍተኛ በቀል በሰው ልጆች ላይ ግፍ ይሁን። አንድ ክፍል ውስጥ ክፍሉ የሚይዘው አስር ሰው ብቻ ነው። ነገር ግን መንግስት አንድ ክፍል ውስጥ ሰው በሰው ላይ ሆኖ ስልሳ ሰው ነው አንድ ክፍል ውስጥ። ቀንም ሆነ ሌሊትም መኝታ የለም። በአጠቃላይ ብሎኩ የሚይዘው በቁጥር ሁለት መቶ ሰው ብቻ ነው አሁን ስንት እስረኛ ነው ያለው ቢባል አንድ ሺ አንድ መቶ ሰው። ስለዚህ የሚመለከተውን የሰብአዊ መብት መስሪያ ቤት አነጋግሩልን። ሀገር የሌለው ጸጋዬ ወልዴ አስፋው፣ ከተባበሩት አረብ ኤምሬቶች። አድማጮች የምትከታተሉት በ19 እና በአምስት ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዳነች በሰሐየ ነን። አሁን ስፖርት ይቀርባል በሰሎሞን የሚዘጋጀው። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች የበላይነት ተቀዳጅተዋል። በታገኝ ወልዱ የተመራው ጠንካራ የሴቶቹ ቡድን በሊዝበን ግማሽ ማራቶን ከአንደኛ እስከ ሦስተኛ ተከታትሎ በመግባት ፖዲየሙን አድምቋል። ከሮም ኦስቲያ በተካሄደ ሌላ ግማሽ ማራቶን ሀፍታምነሽ ተስፋዬ ኃይሉና ደራዲዳ የአንደኛና ሁለተኝነቱን ስፍራ ተቀዳጅተዋል። በናጎያ ጃፓን ማራቶን መስከረም አሰፋ ቀድማ ገብታለች። እነዚህንና የእግር ኳስ ስፖርት ዜናዎች ይዘናል። አብራችሁን ቆዩ። የሊዝበን ፖርቱጋሉን ግማሽ ማራቶን ዜና ላስቀድም። የትናንቱን ከባድ ነፋስ ተቋቁመው ድል የተቀዳጁት አትሌቶች በሴቶቹ እታገኝ ወልዱ አንደኛ፣ በላይነሽ ኦልጂራ ሁለተኛ ሄለን በቀለ ቶላ ሦስተኛ ሲሆኑ የወንዶቹን ኤሪክ ኪፕታሙይ ከኬንያ አንደኛ፣ ዮሐንስ ገብረ ገርጌሽ ከኤርትራ ሁለተኛ፣ ሞሪስ ሙኔኔ ጋቻጋ እንደ ገና ከኬንያ ሦስተኛ ናቸው። ትላንት የሊዝበኑን ማራቶን ኃይለኛ ንፋስ ብቻ ሳይሆን ከባድ ዝናብም አስቸጋሪ አድርጎት ታይቷል። ሆኖም የመጀመሪያዎቹ ዐሥራ ሁለት ሯጮች ያጠናቀቁት ከስልሳ አንድ ደቂቃ በታች መሆኑ ብዙዎችን አስደንቋል። በወንዶቹ ውድድር ቀድሞ የገባው እንዳልኩት ኤሪክ ኪፕታንዊ ነው። በያዝነው የአውሮፓውያኑ ዓመት ዋዜማ ማድሪድ ላይ በተካሄደው የ10 ኪሎ ሜትር ሩጫ ውድድር አሸናፊ መሆኑ ይታወቃል። በውጤቱ ተደስቻለሁ ብሏል። በቀጣይ ውድድሮች ርቀቱን ከአንድ ሰዓት በታች ለመሸፈን እንደምችል እተማመናለሁ ሲልም ቃል ገብቷል። በአንድ ሰዓት ከ16 ሴከንድ በሁለተኝነት ያጠናቀቀው ኤርትራዊው ዮሐንስ ገብረ ገርጌሽ። የግሉን ፈጣን ሰዓት ታስመዝግቧል። ከወንዶቹ 15 ደቂቃ ቀደም ብሎ በተጀመረው የሴቶቹ ውድድር ታገኝ ወልዱ ከኢትዮጵያ በ1 ሰዓት 11 ደቂቃ ከ17 ሴኮንድ በአንደኝነት አጠናቃለች። በላይነሽ ኦልጅራና ሄለን በቀለ ከሁለትና ስድስት ሴኮንዶች በኋላ ተከትለዋት ገብተዋል። ጥሩ ፉክክር የታየበት ነበር። ወደ ሮማ ኦስቲያ ግማሽ ማራቶን ስናልፍ በወንዶቹ ያሸነፈው በኦሎምፒክ ማራቶን ነሐስ ተሸላሚው አሜሪካዊ ጌለን ሩፕ ሆኖ እናገኛለን። የሴቶችን በአንድ ሰዓት 9 ደቂቃ ከ02 ሴኮንድ ቀድማ የገባችው ሀፍታምነሽ ተስፋዬ ኃይሉ ስትሆን ሁለተኛዋን ደራ ዲዳን በ19 ሴኮንድ ቀድማለች። ወደ ናጎያ ጃፓን ሙሉ ማራቶን ዜና ስናልፍ የሴቶቹን በ2145 ያሸነፈችው ኢትዮጵያዊቷ መስከረም አሰፋ ናት። ቫሌሪ ጅሜሊ ከኬንያ ሁለተኛ፣ ሃማኒ ሴኬኔ ከጃፓን ሶስተኛ። በመጨረሻ ማለት በአትሌቲክሱ ሩጫ ስፖርት ዜና መጨረሻ ወደ ባርሴሎና ስፔን ይሆናል የምንሄደው። ሄደው በዚያ በሁለቱም ርቀቶች አሸናፊዎቹ ኬንያውያን ናቸው። ከአንደኛ እስከ ሶስተኛ በወንዶቹ ተከታትሎ የገቡት አንቶኒ ማሪቲም፣ ሲላስቱ እና ሂላሪ ኪፕቹምባ ናቸው። ኢትዮጵያውያኑ ታሪኩ ክንፉ፣ ጸጋ የከበደና አቤት ጽዳት አያና ከአራተኛ እስከ ስድስተኛ ያለውን ስፍራ ወስደዋል። በሴቶቹ ግን አንደኛዋን ኬንያዊት ሩት ቼቢቶክን ተከትላ የገባችው ኢትዮጵያዊቷ በላይነሽ በየነናት። ወርቅነሽ አለሙና አለሚቱ ቤኛ ሦስተኛና አራተኛ ሆነዋል። ረጅሙን የማራቶን ዜና በዚሁ ላብቃ። ለቀጣይ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ታላቁ ሩጫ በኢትዮጵያ ከሚያዘጋጃቸው ዓመታዊ የጎዳና ሩጫ ውድድሮች መካከል ደማቁና ተወዳጁ የሴቶች አምስት ኪሎ ሜትር የጎዳና ሩጫ ትናንት አዲስ አበባ ውስጥ በድምቀት ተከውኗል። ከክለቦችና ከግል እንዲሁም ከሕብረተሰቡ የተውጣጡ 12000 ሴቶች የተሳተፉበት የጎዳና ሩጫ በተለመደው ጭፈራቸውና በለበሱት የተለያዩ ቀለማት ቲሸርት አዲስ አበባን አድምቀዋት አርፍደዋል። በአትሌቶች መካከል የተደረገውን ፉክክር የግል ተወዳዳሪዋ አትሌት ፀሐይ ገመቹ በአንደኝነት ስትፈጽም፣ የሱር ኮንስትራክሽን ተወዳዳሪዋ አትሌት ደባሽ ቢላልና አትሌት የኔነሽ ጥላሁን ከፌዴራል ፖሊስ ሁለተኛና ሶስተኛ ሆነው ፈጽመዋል። በዚሁ ወደ እግር ኳስ ስፖርት ትሸጋገራለሁ። የ2010 የኢትዮጵያ ፕሪምየር ሊግ በአንድ ተስተካካይ ጨዋታ የአንደኛው ዙር ተጠናቋል። ሶዶ ላይ ወላይታ ዲቻና ወልዲያ ከተማ ያደረጉትን ተስተካካይ ጨዋታ ባለሜዳው ወላይታ ዲቻ ሁለት ለባዶ አሸንፈዋል። አምራላ ደልታታና ጃኮብ አራፋት ለወላይታ ጎል ያስቆጠሩ ተጫዋቾች ናቸው። አሸናፊው ወላይታ ዲቻ በአንደኛው ዙር ስምንተኛ ሆኖ ሲፈጽም ወልዳያ ከተማ ደግሞ በአስራ አንደኛ ደረጃ ላይ ይገኛል። ከአስራ ስድስት ክለቦች መካከል ማለት ነው። ደደቢት በአንደኛው ዙር በሀያ ዘጠኝ ነጥብ በአንደኝነት ሲመራ፣ ዘንድሮ ፕሪምየር ሊጉን የተቀላቀሉት ጅማ አባጅፋርና መቀሌ ከተማ በኩል ሀያ አምስት ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። አዳማ ከተማና ቅዱስ ጊዮርጊስም በኩል ሀያ ሶስት ነጥብ አራተኛና አምስተኛ ናቸው። ኮከብ ጎል አግቢነቱን የደደቢቱ ጌታነ ከበደና የጅማ አባ ጅፋሩ ኦኪኪ አፎላቢ በእኩል ዘጠኝ ጎል መሪነቱን በጋራ ይዘዋል። የፕሪምየር ሊጉ ሁለተኛ ዙር መጋቢት ዘጠኝ እንደሚጀምር ተገልጿል። ሌላው የእግር ኳስ ዜና ሁለቱ የእግር ኳስ ክለቦች ማለት ወላይታ ዲቻና ቅዱስ ጊዮርጊስ ያደረጉት አህጉራዊ የክለቦች ማጣሪያ ጨዋታ ነው። ወላይታ ዲቻ ለአፍሪካ ኮንፌዴሬሽን ዋንጫ ቅዱስ ጊዮርጊስ ደግሞ ለአፍሪካ ሻምፒዮንስ ሊግ የነበረባቸውን የመጀመሪያ ማጣሪያ በሜዳቸው አስተናግደዋል። ወላይታ ዲቻና ና የግብፁ ዛማሌክ በሐዋሳ ኢንተርናሽናል ስቴዲየም ተጫውተው ባለሜዳው ወላይታ ዲቻ ሁለት ለአንድ አሸንፏል። የግብፁ ዛማሌክ ከአንድ ምዕት ዓመት በላይ ዕድሜ ያለውና በተደጋጋሚም የአፍሪካ ሻምፒዮን በመሆን የሚታወቅ ዝነኛ ክለብ ሲሆን ወላይታዲቻ ታዲቻ ከተመሠረተ ዐሥር ዓመት ያልሞላውና የተጫዋቾቹ ስብስቡ ከዛማሌክ ጋር በንጽጽር ሲታይ የማይመጣጠኑ ናቸው። ባሳለፍነው ሳምንት አጋማሽ ሁለቱ ቡድኖች በመጀመሪያ ማጣሪያቸውን ወላይታ ዲቻ በሜዳ ላይ በልጦ ተጫውቶ ሁለት ለአንድ ሲያሸንፍ፣ በዛብህ መለዮና ያሬድ ዳዊት ለወላይታ የአሸናፊነት ጎል ያስመዘገቡ ተጫዋቾች ናቸው። ሐሰን ሻፊ ለዛማሌክ አግብተዋል። ጎልማሳው የወላይታ ዲቻ አሰልጣኝ ዘነበ ፍስሐ ከጨዋታ በፊት ከተጫዋቾቹ ጋር የሰራውን የአጫዋወት ስልት ተጫዋቾቹ በሜዳ ላይ በመተግበራቸው አመስግኗቸዋል። የተመልካቹ ድጋፍ ደግሞ ለማሸነፍ የላቀ ሚና እንደነበረው አስተያየቱን እንደሚከተለው ገልጿል። ውጤት የወላይታ ዲቻ ብቻ ሳይሆን የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ውጤት ነው። በኢትዮጵያ ሕዝብ ታሪክ ይሄ እንግዲህ ትልቅ ታሪክ ነው ብዬ ነው ማስበው የነበረው በሲዳማ ቡና፣ በአዋሳ ከተማ፣ በአርባ ምንጭ ከተለያየ ቦታ ወላይታ ድቻን ብሎ የመጡ ደጋፊዎች ይሄ ውጤት የነሱ ነው እንጂ የኛ አይደለም። ቅዱስ ጊዮርጊስና ኡጋንዳው ካምፓላ ሲቲ ለአፍሪካ ሻምፒዮንስ ሊግ የመጀመሪያ ማጣሪያቸውን አዲስ አበባ ስቴዲየም ላይ ሳይሸናነፉ ነው ባዶ ለባዶ የተለያዩት። ሁለቱ የኢትዮጵያ እግር ኳስ ክለቦች ማለትም ወላይታ ዲቻና ቅዱስ ጊዮርጊስ የመልስ ጨዋታቸውን የፊታችን ቅዳሜና እሁድ ከሜዳቸው ውጪ ያደርጋሉ። ሳይጠበቅ የመጀመሪያውን ማጣሪያ ያሸነፈው ወላይታ ዲቻ በመልሱም ዛማሌክን በመጣል ወደ ቀጣይ ዙር የማለፍ አዲስ ታሪክ ለመስራት መዘጋጀቱንም አሰልጣኞቹ ከወዲሁ እየተናገሩ ነው። ይኸው ነው በእኔ በኩል ያለው። አመሰግናለሁ። ገዛ ንጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። ዝግጅታችን ይቀጥላል። አድማጮች፣ አፍሪካ ነክ ርዕሶች ተከታዩ ቅንብር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የሩሲያው አቻቸው ሴርጌይ ላቭሮቭ ባለፈው ሳምንት በኢትዮጵያ ጀምረው በየግል ያተኮሩባቸውን የአፍሪቃ ሀገሮች ጎብኝተዋል። ቲለርሰን በኢትዮጵያ ጉብኝታቸው በሀገሪቱ ያለው ችግር ሊፈታ የሚችለው ነጻነትን በማስፋት እንጂ በማጥበብ አይደለም ከማለት በስተቀር ከኢትዮጵያ መንግስት ጋር ያደረጉት ስምምነት የለም። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ላቭሮቭ ግን የኢትዮጵያ ነዳ ከመሰረዝ አንስቶ የኢትዮጵያ አየር መንገድ በየዕለቱ ወደ ሩሲያ እስከ መብረር ድረስ የሚሄዱ ስምምነቶችን አድርገዋል። የሁለቱም ባለሥልጣኖች ጉብኝት በተመለከተ በአፍሪካ ጉዳይ ጥናትና ምርምር የሚያደርጉትን ዶክተር አየለ በከሪን አወያይተናል። ዶክተር አየለ በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። አዳነች ፍሳሐ ናት ያነጋገረቻቸው። የቲለርሰንን ጉብኝት ዓላማ በማብራራት ይጀምራሉ። ሬክስ ቲለርሰን የአሜሪካው የውጭ ጉዳይ ሚኒስትር፣ በአፍሪካ የሚያደርጉት ጉብኝት የመጀመሪያው ዋና ዓላማ ከዚህ በፊት ፕሬዚዳንት ትራምፕ የአፍሪካን ሀገሮች ላይ አንድ ስድብ ስለተነገሩ የዛን ስድብ ማስታረቂያ ራሳቸው እዛ በመገኘት በተለይም አፍሪካ ሕብረት በመገኘት ይቅርታ ለመጠየቅ ያደረጉት ይመስላል ግን ያው በግልጽ በሆነ መንገድ ይቅርታ ስለጦ የነበረ ግን፣ የአፍሪካው ህብረት መሪ ከዚህ በፊት የነበረው ሁሉ ተስተካክሏል፣ አሁን ግንኙነታችን ጥሩ ነው ብለው ያው ስለተቀበሉት በዛ አላማ የሄደ ይመስለኛል። ሁለተኛው እና ዋናው አላማቸው ምንድን ነው? የትረምፕ መንግስት ትልቅ ትኩረቱ ጸጥታ ላይ ስለሆነ ደህንነት ላይ ስለሆነ በጽንፈኞች ላይ የሚደረገውን ዘመቻ ምናልባት በአሁኑ ጊዜ በኢትዮጵያ ውስጥ የተፈጠረው የፖለቲካ ችግር እንዳያጣውሰው በመነጋገር ከዛም በላይ ደግሞ ኢትዮጵያ ብቻ ሳይሆን ሌሎቹም የተመረጡት ሀገሮች ማለትም እንደ ጅቡቲ፣ ኬንያ፣ ናይጄሪያ እና ቻድ በዋና በአሜሪካ የውጭ ጉዳይ ጥቅም ላይ ያተኮረ ነው። ሶስተኛው በአሁኑ ጊዜ በአፍሪካ ውስጥ የቻይና በጣም ከአፍሪካ ሀገሮች ጋራ የምታደርገው ግንኙነት በንግድ በተለይ፣ በኢኮኖሚ እና በተለያዩ ዘርፎች የምታደርገው እንቅስቃሴ እጅግ በጣም እየጨመረ ስለሄደ እሱንም በረጅም መንገድ ስናየው ጠቃሚ ላይሆን ይችላል በሚል ከቻይና ጋራ አፍሪካ ውስጥ ፉክክር ለመጀመር በእነዚህ ዋና ዋናዎቹ አላማ ወደዛ አይነቱ ይመስለኛል። አዎ እንግዲህ አሁን ያነሱት የሶስተኛው ነጥብ የፉክክር ጉዳይ ወደ ኋላ እንመለስበታለን። አሁን ግን ወደ መጀመሪያው ነጥቦ ልመለስና በአፍሪቃ በኩል እንግዲህ የአፍሪካ ሕብረት ኮሚሽን ሊቀመንበር ራሳቸው ቲለርሰንን ተቀብለው ካነጋገሩ በኋላ በበኩላቸው የተሰማቸውን ሲናገሩ ትራምፕ አፍሪቃ ላይ የሰነዘሩ ጸያፍ አነጋገር በቲለርሰን ጉብኝት የተካሰ ይመስላል አይነት አነጋገር ሰንዝረው ነበርና በአፍሪካውያን በኩል በበጎ ተመልክቶታል ማለት ነው። እስከዚህ ድረስ እንግዲህ ያው በኮሚሽኑ አገላለጽ ከሆነ እንደዛ ያንን ሁኔታ ነው የሚሰጥን። ግን ይህንን ነገር በምርምር በክሪቲካል የምናይ ሰዎች ስናየው ምንድን ነው አንደኛ የተናገሩት ነገር በጣም አጸያፊ ነው። የአፍሪካ ኮሚሽኑ ኮሚሽነር የጠየቁት ያን ጊዜ፣ ይህንን በተናገሩበት ጊዜ፣ በጥር የተጠየቁት ምንድን ነው ፎርማል የሆነ ይቅርታ ነበር የጠየቁት። ያ ይቅርታ አልተገኘም። ግን እሳቸው መጀመሪያ እንደውም ኢትዮጵያ የሄዱት አፍሪካ ህብረት ጽህፈት ቤት ነው ከኢትዮጵያን ባለስልጣኖች ሳያናግሩ እና ያንን እንግዲህ ክብደት ሰጥተውት ይሄ ነገር በቃ ተፈጽሟል፣ እንግዲህ ወደ ወደፊት እንሂድ ብለዋል። በእኔ ግምት ግን ያን ስግብ የጎዳው መሪዎችን ብቻ አይደለም ወይም ደግሞ የአፍሪካ ህብረትን ብቻ አይደለም። ያ ስግብ ያዋረደው መላው የአፍሪካን ህዝብ የሽያን ህዝብ ነው እና ትክክለኛ መልሱ ምን ነበረ? በግልጽ ይቅርታ መጠየቅ ነበረ። እና ያ አለም የሆኑ በሰዎች አእምሮ ውስጥ ሌላ ነገር እንዲፈጠር ያደርጋል። ሌላው ነገር ደግሞ ግልጽ የሆነ የአሜሪካ በአፍሪካ ላይ የሚኖራት የውጭ ጉዳይ ፖሊሲዋ ይሄ ነው፣ በዚህ ነው የምንሄደው ብሎ ግልጽ የሆነ ፖሊሲ ወረቀት ወይም ደግሞ የፖሊሲ ስቴትመንት ይዘው አልመጡም። እና የመጡት ምንድን ነው? ይሄ ጉድዊል ለማሳየት እና በቅድምም እንዳልኩት ሌሎች ሀያላን ሀገሮች ወደ አፍሪካ መምጣት ስለጀመሩ ከእነሱ ጋር ትክክር ለመግባት ነው እንጂ ግልጽ በሆነ መንገድ ይቅርታ በግልጽ አልተሰራም፣ አልተደረገም። አሁን ያነሱት እንግዲህ ሄደውም በአሁኑ ጊዜ በግልጽ ለአፍሪቃ የተናገሩት ፖሊሲም ኢትዮጵያም ውስጥ አሁን የተደረገ ስምምነት ከሌለ እሱን የሚያመላክት ይመስለኛል። እንግዲህ እርግጥ ነው አሁን ለምሳሌ መጀመሪያ ያደረጉት ምንድነው፣ ጆርጅ ሜሰን ዩኒቨርሲቲ ሄደው ወደ አፍሪካ ከመሄዳቸው በፊት ንግግር ሰጥተው ነበረ። እና ያ ንግግር በአጠቃላይ መንገድ አሜሪካ ከአፍሪካ ጋር የሚኖራትን ግንኙነት ፈልገዋለች በጣም ጠቃሚ ነው ከማለት በስተቀር እና በምን በምን አካባቢ ከአፍሪካ ጋራ በህብረት ለመስራት ከመጥቀሳቸው በስተቀር የአፍሪካ ፖሊሲያችን ይሄ ነው የሚል አልተናገሩም። ሁለተኛ ደግሞ አፍሪካውያኖች ተግባር ነው የሚያዩት፣ እና ያ ተግባር ምንድን ነው? አንደኛ ከዚህ በፊት በፕሬዚዳንት ባራክ ኦባማ ወይም ደግሞ በፕሬዚዳንት ቡሽ ይካሄዱ የነበሩት ፖሊሲዎች፣ አፍሪካ ውስጥ የተገበሩት እንቅስቃሴዎች፣ እነዚያ ይቀጥላሉ አይቀጥሉም? ያንን ደግሞ ለማወቅ የሚያስችለን ምንድን ነው? አንደኛ ፕሬዚዳንቶቹ ስልጣናቸውን ሲይዙ በመጀመሪያ የሚያደርጉት ምንድን ነው? የአፍሪካን ጉዳይ ኃላፊ የሆነ ረዳት ፀሐፊ ወይም ደግሞ ሴክሬታሪ ኦፍ ስቴት ውጭ ጉዳይ ሚኒስቴር ኃላፊ ይሾማል። ያ እስካሁን አልተሾመም። በአሜሪካ ውጭ ጉዳይ ሚኒስቴር ደግሞ የአፍሪካ ጠረጴዛዎች የሚባሉ አሉ። እነሱም እስካሁን ክፍት ናቸው፣ ቦታዎቹ ክፍት ናቸው። ያ እንግዲህ ለአፍሪካውያን የሚያሳየው ምንድን ነው? ትኩረት አለመስጠታቸው። ሌላው ደግሞ ምንድን ነው ከዚህ በፊት ይሰጡ የነበሩት የተለያዩ ኢኮኖሚክ እርዳታዎች፣ ሰብአዊ እርዳታዎች ተቆርጠዋል ከባጀቱ ላይ። ያም የሚያሳየው እንግዲህ አፍሪካ ትልቅ ትኩረት አለመስጠታቸው መጀመሪያ ከመምጣታቸው በፊት ጆርጅ ሜሰን ዩኒቨርሲቲ ሲናገሩ፣ አምስት መቶ ሰላሳ ሶስት ሚሊዮን ዶላር ለምግብ እጥረት በተለይ በሀይል ለተመቱት ለኢትዮጵያ፣ ለሶማሊያ ለደቡብ ሱዳን እና ለናይጄሪያ እና ለቻድ ወይም እዛ ቻድ አካባቢ ላሉት ሀገሮች የምግብ እጥረትን መሸፈኛ የሚሆን አምስት መቶ ሰላሳ ሶስት ሚሊዮን ዶላር ይሰጣል ከማለፋቸው በስተቀር ቅድም እንዳልኩት ግልጽ የሆነ ከአፍሪካ ጋራ በእኩልነት በምግብም ይሆን በተለያዩ መስኮች ለመስራት በዚህ በፊት አትሊስት ተስፋ እንደሰጡን ባራክ ኦባማ ተስፋ እንደሰጡን ያንን ሁኔታ አላየንም። አሁን ግን የተደረገ ስምምነትም የለም አይደል? ከኢትዮጵያ ጋር ምንም የተደረገ ስምምነት የለም። ያው አብረው ለመስራት በተለይ በእነሱ እንደሚሉት ካውንተር ቴሮሪዝም ወይም ደግሞ በጸረ ሽበርተኝነት ላይ አብረው ለመስራት ተስማሙ። ደግሞ እዚያ ሄደው ያው ቻይና መወቀሱ እና ከአሜሪካ ከቻይና ጋራ ቀዝቃዛ ጦርነት ለመጀመር ያሰበች ይመስላል። ከሱ ውጭ ውጭ የአሜሪካ አምባሳደር ከዚህ በፊት ኢትዮጵያ ውስጥ የተላለፈውን አዋጅ በመቃወም ተናግረው ነበረ። እሳቸውም ለስለስ ባለ መስመር የአዋጅ መኖር እንዳለለበት፣ እርግጥ ያለው ችግርን ይረዳሉ። ግን ሰፋ ያለ ነጻነት ህዝቡ ሲያገኝ ዲሞክራሲ ሲኖር ነው አመፅ ሊተፋ የሚችለው በሚል አነጋገር የአምባሳደር ሚኒስትር ደግፈውታል። አድማጮች፣ ውይይቱ አላበቃም። በሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር የአፍሪካ ጉብኝት የሚጀምረው ሁለተኛውና የመጨረሻው ክፍል በመጪው ሳምንት ይቀርባል። ተከታተሉ። አሁን በናይጄሪያና በብራዚል በቢጫ ወባ ላይ በሚካሄደው ዘመቻ ላይ እያተኮረው የጤና ፕሮግራም ይቀጥላል። አዘጋጅና አቅራቢ ሰሎሞን አባተ ነው። ናይጄሪያና ብራዚል ውስጥ በታሪክ ታይቶ የማይታወቅ ስፋት ያላቸው የክትባት ዘመቻዎች እየተካሄዱ ናቸው። ሁለቱም ዘመቻዎች ያነጣጠሩት ቢጫ ወባ ላይ ሲሆን ግቡ የበሽታውን ወረርሽኝ መግታትና በመጪዎቹ ስምንት ዓመታት ጊዜ ውስጥ ችግሩን ከገጸ ምድር ማጥፋት መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። በዚህ በያዝነው የአውሮፓ ዓመት ውስጥ ናይጄሪያ 25 ሚሊዮን ሰው ለመከተብ አቅዳለች። በመሆኑም 2018 ናይጄሪያ በቢጫ ወባ ላይ የምታካሄደው እጅግ ግዙፉ ዘመቻ ነው የሚሆነው። የዓለም የጤና ድርጅትም ዘመቻውን የሚያካሄዱ በሺዎች የሚቆጠሩ የጤና ባለሙያዎችን በክትባቱ አሰጣጥ ላይ አሰልጥኗል። ኮጊ፣ ኳራ፣ ዛንፋራ እና ቦርኖ በሚባሉ ስቴቶች ውስጥ ወደ ሦስት ሺህ የሚሆኑ ክትባት ሰጪ ቡድኖች ናቸው የሚሰማሩት። በየአካባቢዎቹ በተለያዩ የእርስ በርስ ብጥብጦች ወይም መናቆሮች፣ ከዘንድሮው ድርቅና ረሃብ እንዲሁም የቦኮ ሐራም ሁከት ምክንያት የተፈናቀለው ሰውም ብዙ ነውና በየመጠለያ ጣቢያውም ነው ዘመቻው የሚካሄደው በእነዚህ ግዛቶች ውስጥ ዘጠና ከመቶ የሚሆነውን ሰው በመድረስ የቢጫ ወባን መተላለፍ መቀነስ የዚህ የአሁኑ ዘመቻ ግብ መሆኑን የዓለም የጤና ድርጅቱ ቃል አቀባይ ታሪቅ ያሴረቪች ለቪኦኤ ገልጸዋል። ይሄ ቢጫ ወባን የማጥፋቱ ተነሳሽነት አካል ነው። ቢጫ ወባ የሚተላለፈው የሚተላልፈው በቢምቢ በመሆኑ ምክንያት ጨርሶ ማጥፋት በጣም ከባድ ተልእኮ ነው። ሆኖም ለተከታታይ ዓመታት እየተጠቀምንበት ያለነው ውጤታማ የሆነ ክትባት ስላለን ለመከላከል ይቻላል። በመሆኑም ሰውን በዘመቻ መክተብ ወረርሽኝ እንዳይከሰት ለመቆጣጠር ይረዳል። ብራዚል ውስጥ እየተካሄደ ያለው ዘመቻ በእጅ የሚገኘውን ክትባት በተቻለ መጠን ስፋት ላለው ሰው ማዳረስና ጊዜ መግዛት ነው። ሪዮ ዴ ጃኔሮ እና ሳኦ ፖሎ ውስጥ የዓለም የጤና ድርጅት እከትባለሁ ያለው 24 ሚሊዮን ሰው። ይሁን እንጂ የክትባቱ መጠን ለአንድ ሰው ሙሉ ክትባት መስጠት ሳይሆን አንድ አምስተኛው ድርሻ ብቻ ነው የሚሰጠው። በሙሉ ክትባት አንድ ሰው ዕድሜውን ሙሉ ከቢጫ ወባ የተጠበቀ ይሆናል። አንድ አምስተኛው ሲሰጠው ግን ለዐሥራ ሁለት ወራትና ከዚያም ጥቂት ረዘም ላለ ጊዜ ለቢጫ ወባ ቫይረስ ሳይጋለጥ ይቆያል። በዚህ አያያዝ ክትባቱ የማይቋረጥና በየዓመቱ የሚዞር ነው የሚሆነው። እንዲህ አይነቱ የአጭር ጊዜ መከላከያ ስትራቴጂ የመድኃኒት እጥረት ላለባቸው አካባቢዎች ሁሉ ይሠራል። የዓለም የጤና ድርጅት በመጪዎቹ ሰባት ዓመታት ውስጥም ይሁን መቼም ቢጫ ወባን ማጥፋት ይሳካለት ይሆን? ወደፊት ባለሙያ ይዘን እንመክርበታለን። ለማንኛውም ከ17 የዘላቂ ልማት ግቦች ሶስተኛው በሁሉም ዕድሜ ላይ ለሚገኝ ማንኛውም ሰው ጤናማ ሕይወትን ማረጋገጥና ደህንነትን ማራመድ ነውና የዓለም ሁሉ ትኩረት እስከ 2030 ዓመተ ምሕረት በአውሮፓ የዘመን አቆጣጠር ገዳይና አዋኪ የሆኑ የጤና እክሎችን ሁሉ ማቆም ነው። እጅግ ብርቱ ናቸው የሚባሉ በሽታ አምጪ ተውሳኮች ለመድኃኒት አልበገር የማለታቸው ነገር በዓለም ዙሪያ አሳሳቢነታቸው ከመቼውም ጊዜ በባሰ ሁኔታ እየበረታ መጥቷል። የዓለም የጤና ድርጅት በበለጸጉና ባለ ዝቅተኛ ገቢ በሆኑ 22 አገሮች ውስጥ ግማሽ ሚሊየን የሚሆኑ ለተለያዩ ጤና አስተጓጓይ ተውሳኮች የተጋለጡ ሰዎችን ባለፈው ዓመት ከመጋቢት እስከ ሐምሌ በነበሩት አምስት ወራት ውስጥ አጥንቷል። ይህ በዓይነቱ የመጀመሪያ ነው የተባለ ጥናትና ቅኝት በዓለም ዙሪያ የሚስተዋለውን መድኃኒት ተቋቋሚ ተሐዋስያን ችግር ይበልጥ ለመረዳት ዕድል እንደሚከፍት ተገልጿል። ግኝቶቹ ብዙ የአደጋ ምልክቶችን አሳይተዋል ብለዋል የዓለም የጤና ድርጅት ቃል ክሪስቲያን ሊንድማየር ለቪኦኤ በሰጡት ቃል የተሐዋስያኑ መድኃኒቶቹን የመቋቋም አቅም በብዙ አጋጣሚዎች እስከ 65 ከመቶ፣ አንዳንዴም እስከ 82 ከመቶ እንደሚደርስ ነው ሊንድማየር የሚናገሩት። በዘልማድ የሳንባ ምች እየተባለ የሚጠራው የገዳዩ ኒሞኒያ አምጪ ባክቴሪያ እንደ ኢኮሊና ሳልሞኔላን የመሳሰሉ ደቂቃን ተውሳኮች ከእነዚያ ለመድኃኒት አልበገር ያሉት ተህዋስያን መካከል ናቸው። በዓለም ዙሪያ የሕብረተሰብ ጤና አሳሳቢ እክሎችን በአግባቡ ለመረዳት ሀገሮች ሁሉ የየራሳቸውን ችግር በጥልቀት እንዲያጠኑ ደብሊውኤችኦ መክሯል። ለዚህ መድኃኒት ለሚቋቋም ተውሳክ ፈጥኖ መፍትሄ ካልተገኘ ዓለም ከፔኒሲሊን በፊት ወደ ነበረችበት ጅምላ ዕልቂት ልትገባ እንደምትችል ሊንድማየር አስጠንቅቀዋል። ቀላል የሚባል ለተውሳኮች መጋለጥ አነስተኛ የሆኑ ቀዶ ሕክምናዎች ደርሰው ለሕይወት አስጊ ወደ መሆን ደረጃ ሊሸጋገሩ ይችላሉ። ካንሰርን ለመሳሰሉ ህመሞች የሚደረገው ሕክምና ደግሞ ከካንሰሩ ከራሱ ውጪ በጸረ ተሐዋስያን መከላከል ሊቻሉ የነበሩ ቁስለቶች መዳኛ ስለማይኖራቸው ወደ ከበደ ችግርነት ሊያድግ ይችላል። አንዳንድ ሀገሮች ይህንን ችግር ከልቦናቸው እያዩትና እርምጃዎችንም እየወሰዱ መሆናቸውን ሊንማየር ጠቁመዋል። አፍሪካውያኑን ኬንያንና ቱኒዚያን ለአብነት ጠቅሰዋል። አድማጮች፣ ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን እንመለሳለን። አሁን በትግርኛ ቋንቋ ስርጭት የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።